የሰማናት በዱር እንስሳት ላይ አደጋ የጋረጡ ሰው ሰራሽና ተፈጥሯዊ ችግሮች ዙሪያ ባቀረበችው ጥናታዊ ጽሑፍ ተሸላሚ የሆነችውን አብጊያ ሲሳይን ነው። ስለ ጥናታዊ ስራዋና ተያያዥ ጉዳዮች በምሽቱ ታጋረናለች። ሌሎችም ጉዳዮች የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩምር አለው ንጉሥ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ መጀመሪያው ዝግጅታችን ይሻገር። በኢትዮጵያ የሚገኙ የተፈጥሮ ሀብትና የዱር እንስሳት እየተመናመኑ አንዳንዶቹ ደግሞ የመጥፋት አደጋ ውስጥ ይገኛሉ። ከሃሮማያ ዩኒቨርሲቲ በባዮሎጂ የተመረቀችውና በተፈጥሮ ሀብት ላይ የተጋረጡ ፈተናዎች ያሳስባት አቢጌያ ሲሳይ ታዲያ የዱር እንስሳትን ያጋለጡ እንደ የአየር ንብረት ለውጥ፣ ሕገ ወጥ ሰፈራ፣ አደንና ሌሎች ተፈጥሯዊና ሰው ሰራሽ አደጋዎች ዙሪያ ለመመረቂያው ያደረገችው ዳሰሳ በሀገር ደረጃ ተሸላሚ አድርጓታል። በአጠቃላይ ውጤቷ ሶስት ነጽብ ስምንት በማምጣት ከሴት ተማሪዎች አንደኛ በመውጣቷ ዩኒቨርሲቲው በረዳት መምህርነት ያስቀራ ሲሆን ወጣቶችና ተማሪዎች ስለ ዱር እንስሳት ጥቅም አውቀው ተፈጥሮን የመንከባከብ ባህል እንዲያዳብሩ ለማድረግም እቅድ አላት። ከአበጊያ ጋር ቆይታ ያደረገችው ስመኝ ሸቆየናት እንደሚከተለው ይቀርባል። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩት ሲሆን አሁን ሶስት መቶ ሀያ ብቻ ቀርተዋል። በአዲስ አበባ ተወልዳ ላደገችውና ከዝሆኖች መጠለያው በቅርብ ርቀት ላይ ከሚገኘው ከአሮማያ ዩኒቨርሲቲ በባዮሎጂ ትምህርት ከፍተኛ ውጤት በማምጣት ለተመረቀችው አቢጊያ ሲሳይ ይሄ አስደንጋጭ እውቀት ነው። ባዮሎጂ ተሞካከል ስለገብቼ መባሽ ጀምር አንድ ዶክተር አንተና የሚባሉ መምህሬ ኮንዘርቬሽን ማናጅመንት ኮርስ ይታጎራል እና እሳቸው በጣም ሲቲነጉ በጣም ሞቲቬት አደረገ። በጣም በቃ የማናስባቸው የተረሱ ማለት ብዙ ዋጋ የማንሰጣቸው ግን በጣም ቫሉየብል የሆኑ በጣም በጣም ለሀገር ትልቅ ትልቅ ነገር ማስገኘት የሚችሉ የቱሪዝም ዘርፉን የሚደገፉ በዛ አካባቢ ዱር እንስሳቶች በሚገኙበት ቦታ ያሉት ሶሳይቲዎች መደገፍ የሚችሉ በጣም ብርቅና ውድ የሆኑ ነገሮች ናቸው እና ሞር ኦፍ ደግሞ እዚህ ሀገር ጋር ብዙ ትኩረት አልሰጣቸውም። ላይክ ቅንጦት ይመስለናል የዱር እንስሳትን መጠበቅ፣ እነሱም የሚመቻቸውን ኢንቫይሮመንት ኩት ማድረግ መከላከል ለነሱ የሚሰሩ ሰራተኞች እንዲኖሩ ማድረግ። ለምሳሌ እኔ በጣም ሞትቤት ያደረገኝ ደግሞ እኔ ተማርኩ ከአረማያ ዩኒቨርሲቲ ነው ይሻለ ነው። በአዲሌ ከአረማያ ትንሽ ኪሎ ሜትር አቅም ነው። በአዲሌ የኤሌፋንት ሳንክቸሪ አለ። በጣም በሚያሳዝን ሁኔታ በቃ የተሞጁ ናቸው። ሶሳይቲ ብዙም ሽ የማያደርጋቸው ናቸው። በጣም እየተገደሉ ያሉና በቁጥር ደግሞ እያነሱ ነው። አሁን ላይ በጣም ቁጥራቸው እየመነመነ ነው ያለ ና እሳቸው ያስተማሪ ዶክተር እዛ ላይ ሪሰርቻቸውን ሰርታይ ነበረ። እዛን ታይም ሳቸው ሲያሰብዱና የምር በቃ ይህ ነገር ምን የሆነ አሻራ መታል አለብኝ የሆነ ነገር ማወቅ አለብኝ፣ ስለዚህ ነገር አቴንሽን እንደምንፈልግ ለሰዎች መንገር አለብኝ የሚለው ነገር ነው ሞቲቬት ያደረገኝ እና ወርክ ለነሱ እንዳነብ እንዳውቅ ያደረገኝ። አንቺ በጥናትሽ ምን አይነት ስጋቶችን መለየት ቻልሽ? ለምሳሌ ሰው ሰራሸው ነገር ለምሳሌ አሁን ምናለ የምኖርበት ሶሳይቲ ውስጥ ጫት በጣም ይላል ሲደው ካልኪቤት ይደረጋል በጣም እና ሰዎች የነሱን ፓርክ ዝም ብለው ማለት በጣም ገፍተው ገብተው እዛው ጫት ምናምን ይሰራሉና፣ ልክ ዝሆኖቹ ያው ቦታቸው ነው፣ ያለ ቦታቸው የመጡ ሰዎቹ ናቸው። እና ዝሆኖቹ መጥተው ልክ ጫት ውስጥ ናም ሲገቡ ጫቱ እንዳሚ ይደረጋሉ ዛን ይገደላሉ፣ እነዚህ ዝሆኖች ማለት ነው። እና የመጀመሪያው ነገር ያልኩት ይሄ የሰው ኢንተርቬንሽን ሰው በጣም ኢንተርቬን ያደርጋል ይመስለኛል። መንገድ ይኖራል አይደል? መሀል ላይ እና እንደዚህ እንስሳቶች ሲመጡ በመኪና አደጋ ይደርስባቸዋል፣ ይገጫሉ፣ ይሞታሉ ያል እና ደግሞ የሚኖርበትን ቦታ መጨፍጨት፣ ማጥፋት፣ ማውደን እነዚህ ነገሮችን እንደ ችግር ይቆጠራሉ ማለት ነው። ይህ ሶሳይቲው አዌርነስ አዌርነስ ከየታ ለመደረግ ምን ያህል ቫሌብል እንደሆኑ እነሱን መጠቀም እንደሚችሉ። ምክንያቱም ሰዎች እነሱን ለማየት ሲሄዱ ያው ሚገባ ገቢ አለ እና ያ ገቢ ደግሞ እዛ ያለው ሰው ኢንከሬድ ማግ ሳፖርት ያደርጋል። ምናልባት ተፈጥሯዊ የሆኑ ስጋቶችን ያየሻቸዋሉ። ክላይሜትን ያው በደንብ ይፌክት አለ። ለምሳሌ አሁን እንደምንለው ፋክተሪዎች ጭት መለቀቅ የሙቀት መጨመር ምናምን ምናምን እነዚህ እነዚህ ነገሮች በደንብ አፌክት ያደርጓቸዋል እና ያው እነሱን እነሱን ፕሮቴክት ከማድረግ አንጻር ደግሞ እኛ የምንሰራቸው ስራዎች ደግሞ በጣም ውስን ናቸው። ኢትዮጵያ ውስጥ አስራ ሶስት በፌዴራል ደረጃ የሚተዳደሩና አስራ አራት በክልሎች የሚተዳደሩ በአጠቃላይ ሀያ ሰባት ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ የቆዳ ስፋት ስምንት ነጥብ አምስት ከመቶ የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይልና የገንዘብ አቅም ባለመኖሩ በርካታ የዱር እንስሳት እየጠፉ መሆናቸውን በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዜናዎች ዳይሬክተር አቶ ጌትነት ይግዛው ከዚህ ቀደም ለአሜሪካ ድምጽ ገልጸው ነበር። ቀይ ቀበሮው በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል፣ ኢትዮጵያ ውስጥ ለምሳሌ። ራይኖ የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉት አለ። እሱ ቁጥሩ እየተመናመነ ነው ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ኒካርኒ በረስ የሚባሉ እንስሳቶች አደጋ ላይ ናቸው። ኒካርኒ በረስ ማነው እንስሳቶች ቡችላኮ በሶማሌ በኩል ይያዛል ብዙ ጊዜ በህገ ወጥ መልክ ሲወጣ ስለዚህ እነዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይል ዳስ እነሱ አሁን የሉም። ሬር ኬዝ ናቸው። ግሬዲ ዜብራ እንኳ ወደ አላይ አላይዴጌ አካባቢ፣ ያንጉዲ ራሳ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይል ዳስ የኔዳያ የሚባለው ሬር ኬዝ ነው። አቢጌል ካጠናችው ጥናት ተነስታ የዱር እንስሳት መጥፋት የተፈጥሮ ሚዛንን በማዛባት የሰውን ልጅ ሕልውና አደጋ ላይ የሚጥል ከመሆኑም በላይ ተጨማሪ ጉዳት አለው ትላለች። ለምሳሌ በእነሱ ምክንያት የሚመጡ ገቢዎች አሉ። ያ እንግዲህ አግንድ ሀገር እናውቃለን እንደ ሶሳይቲ ያ ነገር ይጎዳናል። ሁለተኛ ነገር ደግሞ ለራሳቸው ዝሁኖቹ ራሱ አስቢ ቦታቸው ሲመካ የተለያዩ ነገሮች እነሱ ሊያጠቃ የመጣ ነገር እነሱ ጋር ሲመጣ ዝም ብለው የሚቀመጡ ነገሮች አሉ። የዱር እንስሳቶች ናቸው እና ሶሳይቲን አታክ ወደ ማድረግ ይመጣል። በድሮ እንስሳት እና በሰዎች መካከል ኮንፍሊክት ይፈጠራል ማለት ነው። ምክንያቱም እኛ የሚነሱን ባውንዳሪ እያከበርንላቸው አደለ፣ እነሱም እኛን የሚያከብሩበት ወይ አይኖርም። እነዚህ እነዚህ ነገሮች እየቆየ ሲሄድ ያታቸው በደንብ እየጎላ ይመጣል። አቢጌል ወደፊት ለሰው ልጆች ሕልውና መሰረት የሆኑትን የዱር እንስሳትና የተፈጥሮ ሀብት ለመንከባከብ ከወጣቶችና መጪ ትውልድ ብዙ ይጠበቃል ትላለች። አዲስ በጀመረችው የረዳት መምህርነት ስራውም ተማሪዎችን ማሳወቅና ማንቃት ትፈልጋለች። ተማሪ ሰዎች ነው። ለእንደዚህ ነገሮች ፒካፕ ማድረግ አለብን። በጣም ማውራት አለብን እንደዚህ ነገር ብዙ ሰው እንደዚህ ነገር ሳወራ ያን ያንን ትሬንት ነገር ይመስለዋል። የሆነ በቃ በጣም አቴንሽን ሊሰጠው የሚገባኝ ነገር ይመስለ አይሰማውም። አንዳንድ ሰው ግን እንደዛ አይደለም። አቴንሽን ልንሰጠው፣ ፎከሳችን ልንሰጠው በጣም የሚገባው የተማሩ ሰዎች ደግሞ በደንብ ስለዚህ ነገር፣ ማህበረሰብ የምንኖርበት ማህበረሰብ እንዲበጋ እንዲያውቅ ማድረግ ያለብን ይመስለኛል። አቢጌል ቀጣይ ቅዷ የመጥፋት አደጋ የተጋረጠበትን የባቢሌ የዝሆኖች መጠለያን ጨምሮ ሌሎች የተፈጥሮ ፓርኮችን በአካል እየሄዱ መጎብኘት ሲሆን የዱር እንስሳትን በመንከባከብ ዙሪያ ጥናቶችን ማካሄድና ተግባራዊ ስራዎችን ለመስራት መንገድ ጀምራለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ቀጣዩ ዘገባ ወደ ሰሜን ኢትዮጵያ ወስድናል። መቀሌ ላይ በሚገኝ ዲያስፖራ ክላስተር ማዕከል በተባለ ተቋም ስር የሚንቀሳቀሱ ወጣቶች በአካባቢያቸው በሚገኙ ቁሳቁሶች የሚገነቧቸው ማሽኖች የነዋሪዎችን ህይወት እያቀለሉ እንደሆነ ተሰምተዋል። ስራዎቻቸው ወደ ሌላው የኢትዮጵያ ክፍል ተስፋፍተው የማየት ህልም ያላቸው ወጣቶቹ፣ የሰላም እጦት ግን መሰናክል እንደሆነባቸው ተናግረዋል። ከወጣቶቹና ከተጠቃሚዎች ጋር ቆይታ ያደረገው አለም ፍሳሐ ነው። በክላስተር ማዕከሉ የእንጨትና ብረታብረት ስራዎች፣ የጨርቃ ጨርቅ ውጤቶችና የቆዳና የኤሌክትሪክ ስራዎች ይገኛሉ። ማዕርግ ገብረ መድህን ከወጣቶቹ አንዱ ነው። ማዕርግ የሰራቸው ማሽኖች እንዲህ ይገልጣቸዋል። ማውኪያ አለ ለዳቦ ብስኩት፣ ኬክ እንዲሁም ለኩኪ ስራ አገልግሎት የሚውል ማወኪያ አለ። እንደዚሁም ለእንስሳት መኖ መቀናበሪያ ይውላል። ሌላው መዳመጫ አለ፣ ለብስኩት ስራ፣ ለኩኪ ስራ እንደዚሁም ለደረቅ ኬክ ስራ የሚውል መዳመጫ የሚባል ማሽን አለ። ሌላው ደግሞ አግሮፕሮሴሲንግ ቢተር ማሽን አለ፣ ለካሮት ድንች፣ ለቲማቲም ቃሪያ እንደዚሁም በእኛ አካባቢ ዋይልድ ፍሩት አሉ። በበረሃ ላይ በራሳቸው የሚያድጉ ለምግብነት የሚውሉ ዝርያዎች አሉ። እነሱም ቢት ተደርጎ ለብስኩትና ለዳቦ ስራ አገልግሎት እንዲውሉ ለእንደዚህ አይነት አገልግሎት የሚውል ማሽንም ሰርቻ አለሁ። በአጠቃላይ በዳቦ በኬክ በእርሻና የእርሻ ውጤት ማቀናበሪያ ማሽኖች በመስራት ላይ ንስማር ቸ የሚገኙ ማርግ፣ ለዚህ ማሽኖች የምጠቀምባቸው ማቴሪያል ከየት ነው የምታገኘው? እንዴት የሚያገኘው? አሁን ነግድ፣ አብዛኛው ማቴሪያል ሎካል ነው። ማለት አንድ መደብር የሚባል ቦታ አለ፣ ከተለያየ አካባቢ እየተሰበሰበ የሚመጣ የብረታ ብረት እቃ ዛ ነው የሚገኘው። ከዛ እያመጣን ሞዲፋይ እያደረግን ነው የምንሰራው። በአብዛኛው የምንጠቀመው ስቴንለስ ስቲል ነው ለምግብ አገልግሎት ሲሆን ስቴንለስ ነው የምንጠቀመው። ለቦዲና እግር አገልግሎት ሲሆን ደግሞ ሚል ስቲል ነው የምንጠቀመው። መደበር ከሚባል አካባቢ እየገዛና ሎካል ከሆነ ማቴሪያል ነው የምንጠቀመው። ማዕሪግ የሰራቸው ማሽኖች በወርክ ሸቡ ብቃታቸው ከተረጋገጠ በኋላ ወደ ተለያዩ የህብረተሰብ ክፍሎች እንደሚያደርስ ይናገራል። እስከ አዲስ አበባ ድረስ እልክ ነበር ደሴም፣ ትግራይ መቀሌና የአክሱም አዲግራት፣ የተለያዩ አካባቢዎች ይሰራጩ ነበር። ከጦርነት በፊት፣ ከጦርነት ወዲህ በጣም ሊሚትድ የሆነ ስራ ነው እየተሰራ ያለው። በአጠቃላይ በመቀሌ ከተማ አካባቢ የተወሰነ ነው አሁን እየሰራን ያለ ነው። ከጦርነት በፊት በአጠቃላይ የቤተ ሙከራም ስላለ በባለቤት የሚተዳደር የብስኩት ማምረቻ ድርጅት አለ። የምንሰራቸው ማሽነሪዎች እዛ ነው የሚሞከሩት። ደንበኛ ሲመጣ እኛ ስራ ቦታ ላይ ማሽኑ እንደ የሚሰራ ሙከራ ሲደረግ ያያል። ከዛ በኋላ ሞክሬው ይወሰድና ራሱ ወርክሾፕ ላይ ይሰራበታል እና በአጠቃላይ ከኒያ ወርክሾፕና ከባለቤት የጭምር አስራ ዘጠኝ ሰራተኞች ነበሩ። አሁን ግን ወደ አራት ሰራተኞች ወርዷል ቁጥሩ በጣም አነስተኛ ነው። ማዕርግ ወደ አሰበው የላቀ ደረጃ ለመድረስ ምኞቴ ሲገልጽ ሰላም ይላል። ምኞቴ ለመግለጽ ያክል የሰው ልጅ ከምንም ነገር በላይ መጀመሪያ የሚመኘው ሰላም ነው። ሰላም እንዲሰፍን የሰው ልጅ በተፈጥሮ የተሰጠው የመኖር ጸጋ እንደዚሁም ሃያ አንደኛ ክፍለ ዘመን የሚፈቅድለት የኑሮ ደረጃ ላይ ሆኖ እንዲኖር መጀመሪያ ሰላም የሆነ አንድ ህብረተሰብ ከሌላው የዓለም ህብረተሰብ ጋር እንዲነግድ፣ ልምድ እንዲለዋወጥ፣ ያለውን ጸጋ እንዲሸጥ፣ ከሌላው ዓለም ደግሞ ጸጋ እንዲገዛ፣ ለዓለም ማበረከት ያለበት ከእያንዳንዱ ሰው የሚጠበቀው ነገር እንዲያበረክት፣ እንደዚሁም ደግሞ ከዓለም የሚፈልገውን ነገር እንዲወስድ ሰላም ሲኖር ነው። ዋናው መሰረታዊ ነገር እና ሰላም እንዲሰፍን እመኛለሁ። ምኞቴ ነው መግለጽ የምችለው ብቻ ነው። የማዕድን ገብረ መድን ስራዎች ከሆኑ ማሽኖች አንዱ በመግዛት ኑረውን እየመራ ያለ ደግሞ ሀዲሽ ገብረዝጋ ብሄር ይባላል። ያው ስማቸው ስፔሻሊስት ተርም ይባላል መዳመጫ ማለት ነው። እንደዚህ ሚክሰር አለ፣ ሌላ ደግሞ ማጥበሻ አለ፣ ሌሎች ቅርጽ ማውጫ ማለት ነው። በእነዚህ ስሞች የተዘረዘሩ ናቸው። ዋጋቸው በጣም አሪፍ የሆነ ዋጋ ነው ያላቸው እንግዲህ ከውጭ ስታመጣቸው በጣም በጣም ውድ ናቸው። ለምሳሌ በየሽቶር ዋጋ ስናይ ከአምስት ሞቶ ሺህ በላይ ሊሆን ይችላል፣ ወይም ሶስት ሞቶ ሺህ ሊሆን ይችላል። በዚህ ግን ከአንድ ሞቶ ሃምሳ ሺህ በታች ነው የገዛ ነው። በኛ ያው ስፔሻሊ የምንዛሬው የተሻለ ያለ አሁን እቃዎች በተወደብ ጊዜ ሊወደድ ይችላል። እኛ ስንገዛው ግን በጣም በአንድ ሞቶ ሀያ ሺህ ነው የገዛ ነው እና በጣም ሀሪፍ ነው በዋጋው። ስለዚህ ከምንዛሬ አንጻር ስናየው በዚህ የምናገኘውን ማሽን እጅግ በጣም አሪፍ ነው። ከሌላ ደግሞ ምን አለ ያው ውጣ ውረድ የለውም፣ በቀላሉ ማግኘት እንችላለን። ማሽኑ ቅርብ እስከሆነ ድረስ ለእኛ ብዙ ከመንግስት የምንንጋላባት ምንም እንትን ችግር የለውም። ማለት የዶላር አምጣ ምንም ምምጣ የለውም። በካሽ በኪሳችን ውስጥ የምናገኘው በራሳችን ምንዛሪያ ወይም በሀገራችን ብር ገዝተን ነው የምናገኘው በቀላሉ ማለት ነው። እሺ አዲስ፣ እስኪ ከማዕርግ ከገዛህባቸው ማሽነት ምን እያመረትክን ወደ ህብረተሰብ እያቀረብክ ያለዋል? በእነዚህ ማሽኖች የምናመርታቸው ምርቶችን የመጀመሪያው ብስኩት ነው። ከዛ ዳቦ አለ፣ ኩኪስ አለ፣ አጠቃላይ ሌሎች የአግሮ ፕሮሲንግ መስራት እንችላለን በዛ ማለት ነው። ስለዚህ እነዚህ ነው የምናመለቶ። በብዛት ግን በብስኩት ነው የምናመርተው እኛ። ሌላኛው የማሽን ስራዎች ባለቤት ደግሞ ወጣት ኪዱ ጌታቸው ይባላል። ኪዱ እንዲህ ይላል። መሽነሮቹ ለዳቦ መሽን የሚሰሩ አሉ እኛ ምስራቸው የዳቦ መሽን የሚሰሩ አሉ በኤሌክትሪክና በእንጨት የሚሰሩ አሉ። የወፍጮም አለን የወፍጮ እህል የሚፈጩት ዳቦ የሚሰሩትን ዳቦ ከሀምሳ ዳቦ ጀምሮ እስከ ሁለት ሺ ዳቦ የሚሰራ አሉ በእንጨት የሚሰራና በኤሌክትሪክ እንደ አቅሙ፣ የሚፈልገው አቅም ካለ ሰው በፍላጎት ይወስዳል። ሌላም የወፍጮ መሽኖ ወፍጮ እንሰራለን ከሲንግል ፌዝ ጀምሮ እስከ ስር ፌዝ የወፍጮ መሽኖች እንዳለ እንሰራለን። ጥራጥሬ የሚፈጩትን እነዛ በርበሬ ሽሮ የሚፈጩትን አሉ እነዛ ሁሉንም ደግሞ ለሰው እንሸጣለን። የምንሸጠው ስራ ለሰው ችግር የሚቀርፉ ናቸው። ወጣት ኪዱ የተሰራቸው ማሽኖች ወደ ተለያዩ ቦታዎች መድረሳቸው እንዲህ ይገልጻል። ያው የሰራናቸው ስራዎች ብዙ ናቸው፣ በሺዎች የሚቆጠሩ ናቸው። እስከ አማራ ክልልም ኦሮሞ ክልልም፣ ሶማሌም፣ እስከ ዲላም እናደርሳለን። የኛ ስራዎች ብዙ ይሄዳሉ። መከላከያ፣ ፌዴራል ፖሊስ፣ ዩኒቨርሲቲ ዩኒቨርሲቲዎች ያሉ ጎንደር ዩኒቨርሲቲ፣ ባህርዳር ዩኒቨርሲቲ፣ ዲላ ዩኒቨርሲቲ፣ ሳባ ዩኒቨርሲቲም ጭምር ሁሉ እንሰራለን። ከዚህ ወጥተን ለእነሱም ችግር እየቀረፍን ነበር ማለት ነው። ማቴሪያሉ ከአዲስ አበባ ነው የሚገባው፣ በአዲስ አበባ ነበር የሚገባለን። አሁን ማቴሪያል እጥረት አለን። ምንም የሚገባ ነገር የለም። ማቴሪያል አይደለም የሚበላም ራሱ በመከ ጋራ ነው ያለ ነው። አሁን ማለት ነው የሰራተኛው ብዛት እስከ ቋሚ እስከ ሰላሳ ነበሩ፣ በጊዜያዊነት እስከ አምሳ ይደርሳሉ። ወጣት ፊት ድጌታቸው በርከት ያሉ ማሽኖች በመስራት ወደ ተሻለ ኑሮ ደርሶ እንደነበር ሲናገር ወደ ነበረበት ለመመለስ የሰላም አስፈላጊነት ነው ይላል። ያው ለሁሉም ነገር እኛ አላወቅ ነው ያው በእድሜያችንም እንደዚህ ገጥሞን አያውቅም። በእድሜም ትንሽ አነስ ያልኩን ና በእድሜም እንደዚህ አጋጥሞኝ አያውቅም። እኔ እንደዚህ አይመስለኝም። የሰላም ጥቅሙ አሁን ነው የገባን። ሰላም ቢኖር ሁሉም ነገር ሰርተ ትገባለ፣ ያገኘሁ ነገር ቤተሰብህም ታስተዳድርበታለህ። አሁን ጭራሽ ቤተሰብ አይደለም፣ ለራስህም ለአንድ ሕይወት ለማቆየት ትግል ነው ያለ ነው። ትልቅ ትግል ነው ያለ ነው። ቢሆንልን በቃ ሰላሙ ሰላም የተሻለ ነው ለሁሉም ነገር። ሰላም እንደ ሰላም ያክል ምንም ነገር የለምና ሰላም ብናገኝ ሁሉም ነገር ይገኛል። ስለ ወጣት ጊድ ጌታቸው የሰራውን የወፍጮ መሽን በመግዛት ንረውን እየመራ ያለ ደግሞ ጌታቸው በላይ ይባላል። ይሄ ወፍጮ ሲሰራ ይሄ ልጅ በጣም ተአምረኛ ልጅ ነው። በአሁን ሰዓት ትላልቅ ወፍጮዎች የውሃ የነበሩ የመብራት የነበሩ በናፍጣ የሚሰሩ የነበሩ የሉም። ይሄ ልጅ ግን በዚህ ፈጠራው የፈጠረው በራሳችን ምርት እዚህ ሀገር ውስጥ በራሱ ሰርቶ ለማሳያ ሲሰጠን እኛ ደግሞ ለህብረተሰቡ ለማገልገል እዚህ ደረጃ ላይ ደርሰናል። በጣም ጥሩ ነው፣ ዋጋውም ተመጣጣኝ ነው። በአሁን ሰዓት አንድ ወፍጮ 45 ሺህ ብር ነው። ይሰጠልን ሁሉም ለሰጠኝ ቃለ ምልልስ እጅግ በጣም አመሰግናለሁ። አለም ፍስሀ ለአሜሪካ ሬዲዮ ከመቀሌ። ዓለምን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶች ላይ የሚያተኩር መርሃ ግብር ነው። ማህሌት ብርሃኑ ኪነጥበብን ከመዝናኛነት ተሻግረው የማህበረሰብ ችግርን ማሳያ ካደረጉ ወጣት ሰዓሊያን መካከል አንዷ ናት። የኩኩር ሳስ በተሰኘ ገጿ በኩል የምታቀርባቸው ስራዎች የብዙዎችን ትኩረት ስበዋል። ጾታዊ ጥቃትን ጨምሮ በሴቶች ላይ የሚደርሱ በደሎችን ማህበረሰቡ አውቆ እርምጃ እንዲወስድ በሚያሳስቡ ስራዎቿም ንቃትን ለመፍጠር እየጣረች ትገኛለች። ከኤደንገረሙ ጋር ያደረገችውን ቆይታ በመቀጠል እናቀርብላችኋለን። በጣም ነው ማመሰግነው። እንግዲህ የስዕል ስራዎችሽን ኩኩስ ፔንስል ብለሽ ነው በተለያዩ ማህበራዊ ሚዲያዎች ላይ እያስተዋወቅሽ ያለሽው። አሪፍ ጥያቄ ነው። ኩኩ እኔ ነኝ። ኩኩ የቤተሜ ነው። ኩኩ ስል ኩኩስ ፔንስል ለምን ተባለ ደግሞ ከሚል ጥያቄ ከመጣ ያው ሳስ ቤዝ ነው። ብዙ ጊዜ ስዕል ላይ ለብዙ ነገር መጀመሪያ አይዲያሽን የምታሰፊው በብዛት በስኬች ነው። እርግጥ ነው አሁን ያው ዲጂታል ፕላትፎርሞች አሉ። በተለያየ መልኩ ስኬች ይሰራል። ግን ያው ትራዲሽናል የሆነውና በጣም መሰረት የያዘው ነገር እርሳ ስለሆነ ኩኩስ ፔንስል ስለዋለሁ እሺ። ያው የስዕልን ችን ትሰሪ ያለሽ እንዴት ነው የጀመርሹ? በስቲ ጥቂት ስለ ስዕል አጀማመርሽ ንገሪ። አጀማመሪ አሁን እንዲህ በዚህ ጊዜ ነው ብሎ ለማለት ያስቸግራል። ምክንያቱም ያው አባቴ ሳሊ ነበር። አሁን በእርግጥ ህይወት የለም። እንደሚመስለኝ ያው ከልጅነትም ሳላውቀው ኖ ስቲሙሌት ዶኛለሁ። ማለት ቅርብ ነኝ። ቀለሞች የማየት ስልቃዎች የማየት የተሻለ ኤክስፖዘር ነበረኝ እና አይ ቲንክ እሱም አስተዋጽኦ አድርጎልኛል። እኔ ከልጅነት ጀምሮ ያው ከእርሳስና ከወረቀት ጋር ነው ተለይቶ የሚያቅም ኦልሞስት ራሴን ሳስታውስ ጀምሮ አብሮኝ ያለ ነገር ነው። ሰው በዚድ ሜን የጀመርኩት ለማለት ያስቸግረኛል ግን ስዕልን ፎርማሊ አልተማርኩትም። የተወሰነ ጊዜ ኢንላይትመንት አርት አካዳሚ የሚባል የግል ትምህርት ቤት ተምሬያለሁ ገቼ አለ አሁንም ትምህርት ቤቱ ይመስለኛል። እዛ ስገባ ነው ጥሩ ቤዝ የሰጡኝ እና በትክክል ስዕልን መስራት እችላለሁ እንደ ፕሮፌሽን የሚል የሆነ አይነት በራስ መተማመን ያገኘሁት ከዛ በኋላ ነው። ከዛ አይ ቲንክ ባለፉት አራት አምስት አመታት ውስጥ ደግሞ በደንብ በደንብ ሲሪየስሊ የያዝኩት በአራት አምስት አመታት ውስጥ ነው። በደንብ ፔጁንም ፕሮሞት ማድረግ የጀመርኩት ሰዎችንም በደንብ ኔትወርክ ማድረግ ስራዎችንም መሸጥ ምናምን የጀመርኩት ባለፉት አራት አምስት አመታት ውስጥ ነው። አብዛኞቹ እንግዲህ ስራዎችሽ አብዛኞቹም ሳይሆን ሁሉም ማለት በሚቻልበት ሁኔታ የሴቶችን ነገር የሚገልጹ ናቸው። ሴቶች ናቸው በንድፎች ውስጥም ያሉት ስዕሎም ሴቶች ነው። እንቅስቃሴውም ወይም ደግሞ ንግግሩም የሴቶች ነው። እና ያ እንዲሆን የመረጥሽበት ምክንያት ምንድን ነው? እሱ እንደዚህ አስበሽ የምትመርጠው ነገር አይደለም። እንደ እውነቱን ለመናገር ማለት አሁን ላይ ያው አሁን ሳይኮሎጂ ባክግራውንድ ይዤ ሲገባኝ ነገሩ ሞር ሰብኮንሽስሊ ብዙውንም እድሜን ከእናት፣ ከእህቶች ጋርም ስላደግኩኝ የሴት ነገር ሞር ይቀርበኛል ይመስለኛል አሁን ላይ ሲገባኝ። ስለዚህ ሳላውቀው እሱን ነው ሞር ጭንቅላቴ በደንብ እየተለማመደ ያደገው። የማየውም ነገር ወደዛ በጣም ይሳባል። ከዛ ደግሞ ከፍ እያልሽ ስትመጪ ደግሞ ያው ስታነቢ ያለውንም ሚዛናዊ ያልሆነ ነገር በተለይ ሀገራችንም ላይ አለምም ላይ አጠቃላይ ስታይ የሴት ነገር የበለጠ እንደ ሴትም ደግሞ እየቀረበሽ የቀረበሽ ይመጣል እና በዚህ በዚህ ምክንያት ነው ብዬ ጀመርኩት ለማለት ይቸግረኛል፣ ግን የብዙ ነገሮች ጥርቅም ነው። ምን አይነት የሀሳብ ግጭቶች፣ ምን አይነት ያልጣሙሽ ነገሮች ወይም ደግሞ አንቺን ቅሬታ የፈጠሩብሽ ከባህል ጋር የተያያዙ ነገሮች ነው ለማንጸባረቅ የምትሞክሪው በተለይ የስሜት የሰራሹ ለምሳሌ ስራ ካለ ከዛም ጋር በመነሳት ተያይዘሽ ምሳሌ ሰተሽ ብታስረጅ አብዛኛው ማህበራዊ ነው ልል ችላለሁ። ያው ውስጡ ባህልም አለ በተወሰነ ግን ያው አብዛኛው ምልከታዬ የሚገናኘው ሴቶች ብዙ ነገር የሚወሰንልን በዙሪያችን ባለ ሰው። ራሳችንን ለማሰማት ብዙ ጊዜ አስቸጋሪ ነው እንደ ሴት። ከተማ ውስጥም አድገሽ አስቸጋሪ ነው እንኳን አይደለም ገጠር ውስጥና፣ አብዛኛው ነገር ሴቶች ራሳቸው የሚወስኑት የራሳቸውን ድምፅ የሚያስተጋቡበት ነገር ሳይሆን ሕይወታቸው ሙሉ በሌላ ሰዎች የሚመራ ነው እና ለምሳሌ በተለየ ስሜት ባልለው ግን ያው ብዙ ሰው ጋር የደረሰውም የሚታወቀውም ስለሆነ አንድ ለከፋ ላይ የሰራሁት ስራ አለ። አንድ የጆሮ ማዳመጫ አድርጋ ጆሮዋን ደፍና ወደፊት ኮስተር ብላ የምትሄድ ልጅ ናት። ከዛ ተገድሯዋ የተለያዩ ሰዎቹ የሚሏትን ኮመንሊ የሚባሉ የለከፋ ቃላትን እነሱን በጽሑፍ ለማስቀመጥ ሞክር ያለውና አሁን፣ እሱ ለምሳሌ አብዛኛው ነገር እውነቱን ለመናገር ብዙ ሊባል ይችላል፣ ራሴ የተባልኳቸው ናቸው እና ጥርቅም ነው ነገሩ፣ ከልጅነት ጀምሮ ኖ ሁልጊዜ መንገድ ላይ በደንብ ራሴን መለስ ሳይው ነፃ ሆነን መንቀሳቀስ እንኳን አንድችልም። አይደለም ይቅርና ትልልቅ ውሳኔ ሰጪነት ላይ ለመቀመጥ እና ያ የኮረኮመን የኮረኮመን ይመጣል። ከዛ በኋላ የራሳችንን ሀሳብ ለማስተጋባት በጣም እንቸገራለን። እንደ ሴት የውበት መለኪያ ሴት ልጅ እንድትሆን የሚጠበቁ የውበት መለኪያዎች አሉ። ከእነዛ ጋር የተያያዙ ማህበራዊ ጉዳዮችን ነው በብዛት የምታስብሰው። አሁን ይህንን ስራ ስትሰሪው በብዛት ማህበራዊ ሚዲያን እየተጠቀምሽ ነው። በጣም ብዙ ሰውም ጋር መድረስ ይችለሻል። ግን አንቺ ስሜትሽን ለማንጸባረቅ ብቻ ብለሽ ነው የምትሰሪው፣ ወይስ ደግሞ የህብረተሰቡን አመለካከት በዛ ነገር ላይ ግንዛቤ እንዲጨብጡ ብለሽ አስበሽ ግብ ኖሮሽ የምትሰሪያለሽ? አጀማመሩ የራስን ስሜት ለመተንፈት ነው። እውነቱን ለመናገር እኔ ብዙ የቃል ሀብታም ሰው አይደለሁም። ብዙ መናገር የሚቀልልኝም ሰው አይደለሁኝም። ዘብዘባ ለመናገር የማይማጽፈው ነኝ እና ደግሞ በጣም ይረዳል ለእንደዚህ አይነት ሰው ጥሩ ሀሳብን መግለጫ ምዴትም ጭንቀትም ካለ መተንፈሻ ነው ለእኔ እና መጀመሪያ ላይ ያው ብዙ የሚያበሳጩ ነገሮች አሉ። ኦብዘርቭ አደርግ አካባቢ ስመለከት ና ቃ ማድረግ የምችለው ነገር በዚህ መልኩ ነው ሀሳቤን ማስተላለፍ የምችለው ስለዚህ፣ መነሻው የራስን ስሜት ከማንጸባረቅ የጀመረ ነው። በኋላ ላይ ግን የተወሰኑ ስራዎችን ፖስት ካደረግኩ በኋላ ምላሹን ሳየው በጣም ነው ብዙ ሰው ጋር የሆነ ጥሩ ነገር ፈጥሮ አየሆኝ ማለት ፖዘቲቭ ኮመንት ማግኘት ሳይሆን ማወያየት እንደቻለ አየሆኝ ያ ማለት ጥሩ የሚኮረኩር ነገር ሆኗል ማለት ነው። ስለዚህ እኔም እየቆየው ያው በደንብ መስመር እያስያዝኩ በደንብ እያሰብኩኝ ስትራክቸር እያስያዝኩኝ መስራት ጀመርኩኝ። እንደዚህ እዚህ ማህበረሰብ ጋር ልድረስ ብሎች ስትሰሪ በጣም እንደውም ያስቸግራል። አይዲያ እንደዛ አይመጣም ብዙ ጊዜ ከውስጥ ሲሆን ነው። እና እና ብዙ ሰው ጋር መድረስ የቻለው በጣም ከውስጥ ስለሆነ ይመስለኛል። ከድርጅቶች ጋር በተያያዘ ያው የድርጅቶችን ስም ባልጠቅስም ያው ሴቶች ላይ የሚሰሩ ድርጅቶች ናቸው። ከእነሱ ጋር የተወሰኑ የፖስተር ስራዎችን እየሰራሁ ነው ያለሁት። አሁን ስራዎችሽን በኤግዚቢሽን ለማሳየት አስበሽ ታውቂያለሽ? ከኤግዚቢሽን ጋር በተያያዘ የግል ኤግዚቢሽን እስካሁን አላወጣሁም፣ ግን አስባለው። በእርግጠኝነት አይቀርም። በጋራ ኤግዚቢሽን የሀ ዲጂታል አርት ይዤ ወጥቻለሁ ስራዎችን። ጥሩ ምላሽ ነበረው እዛ ላይ ስለ እንቦና ሐኪምነትሽን እንምጣ። እንዴት ነው ሁለቱን አጣጥመሽ የምትሄጂው ከጊዜ አኳያ ከስራም አኳያ አግዞኛል ብለሽ የምታስቢ ነገር አለ ወይ? ስነ ልቦና ነው የደገፈበት ሁኔታ አለ ወይ? ያው በቀጥታም ባይሆን በተዘዋዋሪ ደግፈዋል። ሳይኮሎጂ ስትማሪ ብዙ ጊዜ የሰዎችን የተለያየ መሆን የተሻለ እንድትረጂ ያደርጋል እና ያ ደግሞ ጥበቡም ላይ እይታሽን በጣም ያስተካክለዋል። የተለያየ ዴፊኒሽን አለ ውበት የሚባለው ነገር ራሱ እና ሁሉንም ነገር እንደ ራሱ ማየትን ብዙ አለመሰረችን፣ በሰዎች ነገር ውስጥ በጣም ብዙ ጣልቃ አለመግባትን ያስተምራል። ከጊዜ አኳያ ያው ቀላል አይደለም፣ ከባድ ነው። ምክንያቱም የሙሉ ጊዜን ስራ ሰርተሽ ከዛ ደግሞ ስዕልም ራሱ በጣም ብዙ ነገር ይጠይቃል። ካልሆነ በምትፈልጊ ልክ አይከፍልሽም እና ያለ ሁኔታ ሴት ስጦኝ ጠበቅብሽ ማህበራዊ ግዴታዎች አሉ። እነሱን መወጣት በጣም በጣም ታሰብ ነው እና የምትታዩ ነገር ይበልጣል በዛ መሀል ደግሞ ያው ቸጋሪ ያለሽ ባላንስ አድርጎ ለመሄድ ግን ሁለቱም መወዳቸው ሙያዎች ናቸው። መሀሌት ብርሃኑ፣ ወይም ኩኩ ፔንስል ከአሜሪካ ድምጽ ጋር ለነበረሽ ቆይታ አመሰግናለሁ። አድማጮቻችንን እንዲሁም ተመልካቾቻችን፣ በመቀጠል ደግሞ አጠር ያለውን የጁሊ ታቦን ዘገባ እናሳያችኋለን፣ እናሰማችኋለን። ዘገባው በሚለበሱ የጤና መጠበቂያ መሳሪያዎች ላይ ያተኩራል። ወደ አማርኛ መልሰነዋል።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 ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ፍሬድ ለአትክልተኝነት ልዩ ፍቅር ያለው ጎልማሳ ነው። የስኳር ህመሙን መቆጣጠር ከቻለ ወዲህ አትክልቶችን መንከባከብ ደስታን የሚያገኝበት ተጓዳይ ስራው ሆኗል። ቢፎር ዌን አዩዝ የደሜን ሁኔታ የሚጠቁመኝን መሳሪያ መጠቀም ከመጀመሪያ በፊት ስላለብኝ ስኳር በሽታ በእጅጉ ይጨነቅ ነበር። አሁን ጭንቀት የለብኝም፣ ህመሙን መቆጣጠር ችያለሁ። ይሄ በበኩሉ የአእምሮ ሰላም ሰጥቶኛል። ከፍሬድ ምስጋና የተወሰነውን የሚወስደው በእጁ ላይ ያሰረው በደም ውስጥ ያለን ስኳር መጠን የሚለካውና የሚቆጣጠረው መሳሪያ ነው። መሳሪያው ፍሬድ እና ሐኪሙ የበለጠ እውቀት እንዲኖራቸው አስችለዋል። በመሳሪያው በኩል ያገኘው መረጃ የሚኖርበትን መንገድ በማስተካከል በደሙ ውስጥ ያለውን የግልኮስ መጠን እንዲያሻሽል አግዞታል። ፍሬድ ማንነቱን ለመደበቅ ያህል ባያቱ ስም መጠራት መርጠዋል። መሳሪያው በየዕለቱ የምመገበውን እንድቆጣጠር ረድቶኛል ያቀድኩትን ለማሳካትም ችያለሁ እንደ ፍሬድ ሁሉ ብዙ ሰዎች የጤናቸውን ሁኔታ ለመከታተል የጤና አቋማቸውን ለመመዘን ወይንም በቀላሉ ህይወታቸውን ለመቃኘት ወደሚለበሱ የቴክኖሎጂ ውጤቶች ፊታቸውን አዝረዋል ጋችሁ በእጅጉ እናመሰግናለን። አድማጮቻችን፣ ተመልካቾቻችን የነገ ሰው ይበለን። ሀብታሙ ስዩም በመስተንግደው እንዲሁም ደግሞ ንጉሱ ታምሬ በድምፅና ምስል መንደስ